ዓለም አቀፉ የጤና ድርጅት በምህፃሩ ደብሊው ኤች ኦ የድርጅቱን መሪ ለመምረጥ እጩዎችን በማወዳደር ላይ ይገኛል። የድርጅቱ የስራ አስፈጻሚ ቦርድ ባለፈው ረቡዕ በጀኔቫ የመጨረሻዎቹን ሶስት እጩዎች ይፋ አድርጓል። ከነዚህም መካከል የኢትዮጵያ የቀድሞ የጤናና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን ጨምሮ የፓኪስታን የቀድሞ የጤና ጥበቃ ሚኒስትር ሳኒያ ኒሽታር፣ እንዲሁም የቀድሞ የተባበሩት መንግስታት ድርጅት ልዩ አማካሪ የነበሩት የብሪታንያው ዴቪድ ናባሮ ይገኝበታል። ድርጅቱን ላለፉት አስር ዓመታት የመሩትን የሆንግ ኮንግ ተወላጇ ማርጋሬት ቻን በድርጅቱ በቂ ግልጽነትና ተጠያቂነት አላሰፍኑም በሚል በአንዳንዶች ዘንድ ሲወቀሱ ቆይተዋል። የሃርቫርድ ዩኒቨርሲቲ የዓለም የጤና ተቋም ዳይሬክተር ፕሮፌሰር አሻጃ የ ጋሬት ቻንን አስተዳደር ከሚወቅሱት አንዷ ናቸው። አሻጃህ ምርጫውን በተመለከተ ለአጃንስ ፍራንስ ፕሬስ በሰጡት አስተያየት በ2014 በምዕራብ አፍሪካ ሀገሮች ተከስቶ በነበረው የኤቦላ ወረርሽኝ ድርጅቱ ባሳየው ቸልተኝነት የ11 ሺ ሰዎች ሕይወት መቅጠፉን አስታውሰዋል። ይሁን እንጂ የደረሰውን ችግር በተመለከተ ጄኔቫ ከሚገኙ የተቋሙ ሰራተኞች አንድም በኃላፊነት የተጠየቀና የተቀጣ ለመኖር በድርጅቱ የተጠያቂነት ችግር መኖሩን ያሳያል ሲሉ ተችተዋል። ዶቼ ቬለ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ክፍል መምህር የሆኑት ዶክተር መስፍናሪያ መሰል ችግሮችን ለመፍታት አፍሪካዊ የጤና ባለሙያ ወደ ዓለም አቀፉ የጤና ተቋም በመሪነት መምጣት አስፈላጊ ነው ይላሉ። እንደሚታወቀው አፍሪካ እየጎዳት ያለው ተላላፊ በሽታ ነው። ተላላፊ ያልሆኑ በሽታዎችን በአሁኑ ሰዓት እያደጉ ቢሆንም አሁንም ቢሆን ተላላፊ የሆኑ በሽታዎች ብዙ ወገኖቻችንን የአህጉራችን ሰዎች እየጠጠፉ ነው። ስለዚህ የዓለምን ሕዝብ የዓለምን አመራር በሚገባ አስተባብሮ ይህንን ስል ዶክተር ቴዎድሮስ ለኢትዮጵያ ወይም ለአፍሪካ ብቻ ወገንተኛ ይሆናሉ ብዬ አላስብም። በተለይ ደግሞ በመልማት ላይ ላሉ ሀገሮች፣ በተመሳሳይ ችግር ውስጥ ላይ እያለፍን ላለን ሀገሮች በአጠቃላይ የሚኖራቸው ድርሻ በጣም ከፍተኛ ነው ብዬ አስባለሁ። ከጮዎቹ መካከል የኦክስፎርድ ዩኒቨርሲቲ ዶክተር የሆኑት ብሪታንያዊው የስልሳ ሰባት አመቱ ዴቪድ ናቫሮ በኢቦላ ወረርሽኝ ባደረጉት አስተዋጽኦ ጥሩ ስም ያላቸውና ና ቢመረጡ ለወረርሽኝና ለአጣዳፊ በሽታዎች ትኩረት እንደሚሰጡ ተናግረዋል። ከጮዎቹ መካከል ብቸኛዋ ሴት ተወዳዳሪ የሆኑት የፓኪስታኗ የ53 አመቷ ዶክተር ሳኒያ ኒሽታር በተባበሩት መንግስታት ድርጅት የስራ ልምድ ያላቸውና ቢመረጡም የድርጅቱን አሰራር ለማሻሻል እንደሚፈልጉ ጠቅሰዋል። ሶስተኛውና ብቸኛው አፍሪካዊው ተወዳዳሪ የኢትዮጵያ የቀድሞ የጤናና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በወባ ወረርሽኝ ምርምር በማድረግና የጤናን ተደራሽነት ለማስፋፋት ተግተው የሰሩ በሚል ስራቸው በድርጅቱ ዘንድ አጽንኦት ተሰጥቶታል ይችላል። ቢመረጡም የታዳጊ ሀገሮችን የጤና ችግር ለመፍታትና የምዕተ ዓመቱን የጤና ግብ ለማሳካት እንደሚሰሩ ገልጸዋል። በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ክፍል መምህር ዶክተር መስፍን አሪያ ኢትዮጵያውያን እጩ በተመለከተ አስተያየታቸውን እንዲህ ይገልጻሉ። የጤና ባለሙያ ሆነው ከታች ጀምሮ እስከ ላይ ድረስ ያደረጉት አስተዋጽኦ በሀገር ውስጥ እና በአህጉር ብቻ ሲሆን በዓለም አቀፍም ትልቅ ድርሻ እንዲኖራቸው አድርገዋል። እንግዲህ ዶክተር ቴድሮስ ኢትዮጵያዊ ናቸው፣ ሁለተኛ የምስራቅ አፍሪካ ሰው እና አፍሪካዊም ናቸው። ስለዚህ በአካባቢ ያለውን ብቻ ሳይሆን በሀገሪቱ ውስጥ ያለውንም የጤና ችግር ጠንቅቀው ያውቃሉ ብያ ምን አለው እና ለመጀመሪያ ጊዜ አንድ አፍሪካዊ በዚህ በከፍተኛ በሆነው የዓለም ጤና ድርጅት አመራር ላይ አመልክቶ ከአምስቱ ተወዳድረው ሶስት ውስጥ ገብተው አሁን ደግሞ እንደገና ያንኑም በመምራት ላይ በመሆናቸው ለኢትዮጵያ ብቻ ሳይሆን ለአፍሪካን ትልቅ ኩራት ነው ብዬ አስባለሁ። ሶስቱ የመጨረሻ እጩዎች በመጪው ግንቦት በአንድ መቶ ዘጠና አራት የድርጅቱ አባል ሀገራት የሚመረጡ ሲሆን ዶክተር ቴድሮስ አድሃኖም ከተመረጡ ዓለም አቀፉን የጤና ድርጅት የሚመሩ የመጀመሪያው አፍሪካዊ ይሆናሉ።